hagyanya report በአማራ ክልል ዋግምራ ዞን አራት ወረዳዎች ባጋጠመው የምግብ እጥረት ከአንድ መቶ ሺህ በላይ ሰዎች አስቸኳይ የምግብ እርዳታ ጠባቂ ሆነዋል ተባለም። በተፈጥሮ አደጋ ምክንያት በዋግምራ ብሔረሰብ አስተዳደር ወረዳዎች 46 ሺህ ሰዎችም ወደ አካባቢው አጎራባች ከተሞች ተሰደዋል ተብሏል። ከመኖሪያ ቀያቸው ወደ ሌላ ቦታ እንዲሰደዱ ያደረጋቸው ከፍተኛ የሆነ ዝናብ በመከሰቱ በጎርፍና በመሬት መንሸራተት ነው ተብሏል። በከባድ ዝናብና ጎርፍ ምክንያት ከ46 በላይ ሄክታር መሬት የተዘራ ሰብል ወድሟልም ተብሏል። በአማራ ክልል 2.3 ሚሊዮን ሰዎች የዕለት ጉርስ ለማግኘት እርዳታ ጠባቂ ሲሆኑ ከነዚህ ውስጥ ከግማሽ ሚሊዮን በላዩ ተፈናቃዮች ናቸው ተብሏል። በአፍሪካ ህብረት ሰሞናዊ የስብሰባ አጀንዳዎችና ተያያዥ ጉዳዮች ላይ ያተኮሩ የሀገር ውስጥ ዜናዎችን እናስቀድማለን። ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል ሆነች። በአዲስ አበባ በህብረቱ ዋና ጽህፈት ቤት በተካሄደው የህብረቱ ስራ አስፈጻሚ ምክር ቤት ስብሰባ ኢትዮጵያን 15 አባላት ላሉት ምክር ቤት አባል አድርጎ የመረጠው ለቀጣዮቹ ሶስት ዓመታት የአባልነት የቆይታ ጊዜ ነው። የጂቡቲው ውጭ ጉዳይ ሚኒስትር መሐሙድ አሊ የሱፍ የአፍሪካ ህብረት ኮሚሽን ሊቀመንበር ሆነው ተመረጡ። ከኬንያው የቀድሞ ጠቅላይ ሚኒስትርና ተቃዋሚ መሪ ራይላ ኦዲንጋ ጋር ለስድስት ዙር በተካሄደው የምርጫ ሂደት የጂቡቲው ተወካይና የውጭ ጉዳይ ሚኒስትሩ አሸናፊ መሆናቸው ተገልጿል። በአፍሪካ ህብረት ሊቀመንበር ምርጫ 48 ሀገራት ድምፅ እንደሚሰጡ ይታወቃል። ከጩዎቹ መካከል አሸናፊ የሚሆነው ሁለት ሶስተኛውን ድምፅ ወይም 33 ድምፅ ማግኘት የቻለ ነበር። በመሆኑም ሁለት ሶስተኛ ድምጽ ለማግኘት እስከ ስድስተኛ ዙር ምርጫ ተካሂዶ ነው መሐመድ ያሸነፉት። መሐመድ አሊ የሱፍ ለሀያ ዓመታት የጅቡቲ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሆነው እየሰሩ የሚገኙ ሲሆን የህብረቱ ኮሚሽን ሊቀመንበር መሆናቸውን ተከትሎ የሚኒስትርነት ቦታቸውን ይለቃሉ ተብሏል። መሐሙድ አሊ ዩሱፍ ወሳኝ በሚባለው የቀይ ባህር የንግድ መስመር ላይ ከሶማሊያ የባህር ዳርቻ በመነሳት የባህር ላይ ውንብድና የሚፈጽሙትን በመከላከል ላበረከቱት አስተዋጽኦ በአውሮፓ ህብረት መሸለማቸው ይታወሳል። አዲሱ የህብረቱ ተመራጭ ሊቀመንበር መሐሙድ የሱፍ አፋርኛ፣ ሶማልኛ፣ ፈረንሳይኛ፣ እንግሊዝኛና አረብኛ አቀላጥፈው እንደሚናገሩ ተገልጿል። የአፍሪካ ህብረት አባል ሀገራት የነጻ ቪዛ እንቅስቃሴን ሊተገብሩ እንደሚገባ የአፍሪካ ህብረት አሳሰበም። የአፍሪካ ህብረት አህጉራዊ አንድነትንና ኢኮኖሚያዊ እድገትን ለማጎልበት የህብረቱ አባል ሀገራት የነጻ ቪዛ እንቅስቃሴን ሊተገብሩ እንደሚገባ የህብረቱ ኮሚሽነር አምባሳደር ሚናታ ሳማቴ ተናግረዋል። የአፍሪካ ህብረት የጤና የሰብአዊ ጉዳዮችና ማህበራዊ ልማት ኮሚሽነር አምባሳደር ሚናታ ሳማቴ የመድኃኒት ቁጥጥርና ማህበራዊ ችግሮች፣ የነጻ ቪዛ እንቅስቃሴንና የአፍሪካ መድኃኒት ኤጀንስ ሲያተገባበርን አስመልክተው ለመገናኛ ብዙሃን መግለጫ በሰጡበት ወቅት ነው ይህን የተናገሩት። አህጉራዊ ውህደትን ለማጎልበት የነፃ ቪዛ እንቅስቃሴ አስፈላጊ መሆኑን የገለጹት ኮሚሽነሯ ያለ ቪዛ እንቅስቃሴ ለድንበር ዘለል ንግድና የአፍሪካውያንን ግንኙነት ለማሳደግ ጉልህ ሚና አለው ሲሉ ተናግረዋል። ጋናና ኬንያ ለአፍሪካውያን ከቪዛ ነፃ ጉዞን ተግባራዊ ማድረጋቸውን ጠቁመው ሌሎች አፍሪካ ህብረት አባል ሀገራትም የነጻ ቪዛ እንቅስቃሴ ሊተገብሩ እንደሚገባ አሳስበዋል። የአፍሪካ ቁጥር አንድ ቢሊዮነሩ አሊጎ ዳንጎቴ በኢትዮጵያ የሚያደርጉትን የመዋለንዋይ ፍሰት በጥፍ እንደሚያሳድጉ አስታወቁም። ግንባር ቀደሙ ባለ ሀብት ናይጄሪያዊ ቱጃር አሊጎ ዳንጎቴ በኢትዮጵያ ያላቸውን ኢንቨስትመንት ፕሮጀክት ላይ ከፍተኛ ማስፋፊያ እንደሚሰሩ ሰሞኑን ተናግረዋል። በኦሮሚያ ክልል ሙገር የሚገኘው የዳንጎቴ ስሚንቶ ፋብሪካ የማምረት አቅሙን በጥፍ በማሳደግ በዓመት አምስት ሚሊዮን ቶን ስሚንቶ እንደሚያመርት ተነግረዋል። ባለ ሀብቱ በስኳርና በማዳበሪያ ዘርፍ ያካበቱትን ልምድ መሰረት በማድረግም በዘርፉ ላይ በኢትዮጵያ ኢንቨስትመንቶች ላይ በስፋት ለመሳተፍ ዝግጁ መሆናቸውንም ተናግረዋል። ዳንጎቴ ግሩፕ ሊቀመንበርና ዋና ስራ አስፈጻሚ አሊኮ ዳንጎቴ ከኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ጋር በመሆን በሰጡት ጋዜጣ መግለጫ በኢትዮጵያ በሚኖረኝ ቆይታ ሁል ጊዜም ደስተኛ ነኝ። በተለይ ከቅርብ ጊዜ ወዲህ ባደረግኩት ጉብኝትና ከጠቅላይ ሚኒስትሩ ጋር በነበረኝ ውይይት በሀገሪቱ በኢንቨስትመንት ዘርፍ የበለጠ ለመስራት ተነሳስቻለሁ ብለዋል። 39 የአፍሪካ ሀገራት የአንድ አፍሪካ አየር መንገድ ፕሮግራምን ተቀላቀሉ ተባለም። የአፍሪካ መሰረተ ልማትና ኃይል ኮሚሽነር አማኒ አቡ ዘይድ የአፍሪካ መሰረተ ልማትን አስመልክተው በሰጡት ጋዜጣዊ መግለጫ ከ2021 ጀምሮ ከሰባ በላይ የአፍሪካ እድገትን የሚያፋጥኑ ታላላቅ የመሰረተ ልማት ፕሮጀክቶች ተለይተው በመከናወን ላይ እንደሚገኙ ገልጸዋል። የአፍሪካን የአየር ትራንስፖርት መሰረተ ልማት ማሻሻል እና አንድ የአፍሪካ አየር መንገድ መፍጠር ከእነዚህ ሜጋ ፕሮጀክቶች መካከል እንደሚ እንደሚጠቀሱም ተናግረዋል። በዚህም መሰረት 39 የአፍሪካ ሀገራት በ2023 ይፋ የተደረገውን የአንድ አፍሪካ አየር መንገድ ወይም ሲንግል አፍሪካን ኤርላይንስ ፕሮግራምን መቀላቀላቸውን ጠቅሰው ፕሮግራሙን ስኬታማ ለማድረግ የአየር ትራንስፖርት ነዳጅ ወይም ኃይል አቅርቦት እንዲሻሻል ተደርጓልም ብለዋል። የአፍሪካ የኃይል አቅርቦት አሁንም ፈተና ውስጥ እንደሆነ ያወሱት ኮሚሽነር አማኒ ይህንን ለማሻሻልም በአፍሪካ ህብረት በ2017 የተጀመረውን የታዳሽ ኃይል አቅርቦት ፕሮግራም አፍሪካ የኃይል አቅርቦቷን በዕጥፍ እንድታሳ ግ እየተሰራ ነው ብለዋል። አንድ ቢሊዮን የሚጠጋው የአፍሪካ ህዝብ በቂ የኃይል አቅርቦት እንደሌለውና ይህን ችግር ለመፍታትም ፕሮግራሙ መሳካት ወሳኝ ነው ሲሉ ተናግረዋል። ወደ ሌሎች ዜናዎች ስናል በመጪዎቹ ሳምንታት አዲስ ፓስፖርት ይፋ አደርጋለሁ አለ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በውጭ ሀገር የሚታተመውን ፓስፖርትና አገሪቱ ለውጭ ዜጎች የምትሰጠውን ቪዛ በአዲስ ይዘትና ህትመት በአገር ውስጥ ታትሞ በተያዘው ወር የካቲት 2017 ዓመተ ምህረት ይፋ እንደሚደረግ የኢሚግሬሽንና ዜግነት አገልግሎት አስታውቋል። በመጪዎቹ ሳምንታት ይፋ ይደረጋል የተባለው አዲሱ ፓስፖርት በቀለም በዲዛይንና በይዘት አሁን በአገልግሎት ላይ ካለው ፓስፖርት የላቀ ነው ተብሏል። የውስጥ ገጾቹም በአራቱም የሀገሪቱ ክፍል ያሉትን እንደ አክሱም፣ ጎንደር፣ የጄጎል ግንብ፣ የቡና ምርትና ሌሎች የሀገሪቱን ባህላዊና ታሪካዊ የተፈጥሮ ቅርሶች የታተሙበት መሆኑ ተገልጿል። የውጭ ባለሀብቶች በኢትዮጵያ ጅምላና ችርቻሮ ንግድ ላይ መሰማራታቸው ተገለጸ። መንግስት የጅምላና የችርቻሮ ንግዱን ለውጭ ባለሀብቶች ክፍት ማድረጉን ተከትሎ አርባ ዘጠኝ የውጭ ባለሀብቶች ፈቃድ ወስደው ወደ ስራ ገብተዋል ተብሏል። የኢትዮጵያ ኢንቨስትመንት ኮሚሽን የበጀት ዓመቱን ግማሽ ዓመት አፈጻጸም ከተለያዩ የክልል ኢንቨስትመንት ቢሮዎች ጋር በጋራ በመሆን በጅግጅጋ ባከበረበት ወቅት ነው ይህንን የተናገረው። የውጭ ባለሀብቶች ወደ ሀገር ውስጥ ገብተው በጅምላና የችርቻረው ንግድ እንዲሰማሩ ከተፈቀደ ወዲህ ከሁለት መቶ በላይ ባለሀብቶች ጥያቄ አቅርበው የነበረ ቢሆንም አርባ ዘጠኝ የሚሆኑ ተቀባይነት አግኝተው ወደ ስራ ገብተዋል ተብሏል። ኢትዮጵያ ከአገዋ መታገዷን ተከትሎ 18 የውጭ ኩባንያዎች ለቀዋል ተባለም። ኢትዮጵያ ከአሜሪካው የአፍሪካ የቀረጥ ነፃ ንግድ ዕድል ወይም አገዋ መታገዷን ተከትሎ 18 የውጭ አገር ኩባንያዎች ከአገሪቱ መውጣታቸው የተገለጸ ሲሆን በዚህም 11500 ሰራተኞች ስራ አጥ ሆነዋል ተብሏል። ብሔራዊ ባንክ በቅርቡ ባካሄደው ጥናት እንደተጠቀሰው በገዳው ምክንያት ኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር ኪሳራ ደርሶባቸዋል ተብሏል። በገዳው ከፍተኛ ኪሳራ ካጋጠማቸው መካከል ከሐዋሳ ኢንዱስትሪ ፓርክ 4321 ሰራተኞች፣ ከመቀሌ ኢንዱስትሪ ፓርክ 2885 ሰራተኞች፣ እንደዚሁም ከቦሌ ለሚ ኢንዱስትሪ ፓርክ 1097 ሰራተኞች ስራ አጥ መሆናቸውን ጥናቱ አረጋግጧል። ከሐዋሳ ኢንዱስትሪ ፓርክ ብቻ 8 ኩባንያዎች ሙሉ በሙሉ የተዘጉ ሲሆን ከቦሌ ለሚ ኢንዱስትሪ ፓርክ ደግሞ አምስት ኩባንያዎች ለቀው መውጣታቸውን የጥናት ሰነዱን ዋቢ በማድረግ ሪፖርተር ጋዜጣ ዘግቧል። በማይናማር የወንጀል ካምፖች ተይዘው የነበሩ 138 ኢትዮጵያውያን ተለቀቁም። በማይናማር በሚገኙ የሳይበር ወንጀል ካምፖች በግዳጅ ሰራተኝነት ተይዘው የነበሩ 138 ኢትዮጵያውያን ተለቀው ሰሞኑን ወደ ታይላንድ መግባታቸውን በሀገሪቱ የሚገኝ መንግስታዊ ያልሆነውን ድርጅት ጠቅሶ ቢቢሲ ዘግቧል። ኢትዮጵያውያኑ ዜግነታቸውን የማጣራትና ሌሎች ሂደቶችን ካለፉ በኋላ ወደ ኢትዮጵያ ይመለሳሉ ተብሎ እንደሚጠበቅም ዘገባው አክሎ ገልጿል። በደቡብ ምስራቅ እስያዋ ማይናማር ውስጥ የሚገኙ ቢያንስ 154 ግቢዎች ውስጥ የሚፈጸሙት የማጭበርበር ወንጀሎች በአብዛኛው የሚከናወኑት የስራ ዕድል ታገኛላችሁ በሚል ተታለው በግዳጅ ለዚህ ድርጊት በተዳረጉ የተለያዩ የአፍሪካ ሀገራት ዜጎች ነው። ኢትዮጵያውያኑ መደብደብና በኤሌክትሪክ ሾክ መደረግን ጨምሮ የተለያዩ የማሰቃየት ቅጣቶች ሲፈጸሙባቸው ነበርም ተብሏል። በመጨረሻም በኮሪደሩ ልማት አህያ ነዳህ የተባለ ግለሰብ አምስት ሺህ ብር ተቀጣ። ሰሞኑን አነጋጋሪ የነበረው ይህ የአህያ ነጂው ቅጣት በቂርቆስ ክፍለ ከተማ የተከናወነ ነው። ወረዳ ሦስት ደንብ ማስከበር ጽህፈት ቤት በኮሪደር ልማት ላይ ሲጓዙ የነበሩ ሁለት አህዮች ከነ ባለቤታቸው በደንብ ማስከበር ኦፊሰሮች ተይዘው የደንብ መተላለፍ ቅጣት እርምጃ እንደተወሰደባቸው መነገሩ ሰሞኑን በአገር ቤት አነጋጋሪ ሆኗል። በአዲስ አበባ ደንብ ማስከበር ባለስልጣን በ2016 ዓ.ም ተሻሽሎ በወጣው የደንብ ማስከበር አዋጅ አፈጻጸም መሰረት የአህዮቹ ባለቤት የኮሪደር ልማቱን በማበላሸት የአምስት ሺህ ብር የገንዘብ ቅጣት ተቀጥቶ ገንዘቡ ለፋይናንስ ገቢ መሆኑን እና የደንብ ጥሰትን አስመልክቶ ግንዛቤ የተሰጠው መሆኑን ወረዳው መግለጹ ይታወሳል። ይህንን ተከትሎ በማህበራዊ ሚዲያ የተለያዩ ሰዎች ተቀጭው የግንዛቤ እጥረት ባይኖርበት ኖሮ ይህንን አያደርግም፣ በመሆኑም አዋጥተን እንሰጠዋለን ሲሉ በመጽሐፍ ላይ ናቸው። Agarinya Report.